አዲስ አበባ ማስተር ፕላን ጋር ተያይዞ ሰሞኑን ኦሮሚያ ውስጥ ሕይወት መጥፋቱን በመቃወም ኢትዮጵያውያንና ትውልደ ኢትዮጵያ ሰልፈኞች ዛሬ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ደጃፍ ላይ ድምፃቸውን አሰምተዋል። ሰልፉን በስፍራው ተገኝቶ የተመለከተው ሰሎሞን አባተ የሚከተለውን ዘገባ አዘጋጅተዋል። ከሰማምክርን ጀምር የሰልፉ አዘጋጆች ያሉት መልእክት በአምቦ በባሌና በሌሎችም የኦሮሚያ አካባቢዎች የተፈጸመው እንግዲህ እያንቃወማለን የሚል ነው። ሰብአዊነት የሚባል የመብቶች ተሟጋች ድርጅት እንዳስታወቀው በዋሽንግተን ዲሲ አካባቢ ያሉ ሲቪክ ማህበራትና የፖለቲካ ድርጅቶች ባስተባበሩት በዚህ ሰልፍ ላይ ላይ ጨቋኝ ነው ያሉትን መንግሥት ኢትዮጵያውያን በአንድነት እንዲታገሉ ጠይቀዋል። ከአስተባባሪዎቹ አንዱን በሰልፉ ላይ አነጋግሬያለሁ። ዛሬ ይህንን ሰልፍ የጠራ ነው ኢትዮጵያን ወገኖቻችን በአዲስ አበባ አካባቢ ላይ የሚደረገውን የላንድ ግራፕና ወላጆቻችን ከአንድ ቦታ ወደ ሌላ ቦታ እያፈናቀሉ ስርዓትና እንዲሁም መኖር እንዳይችሉ ስለተደረጉ ይህን በነዚህ ምክንያት ይህንን በማስመልከት በአምቦ ወጣት ተማሪዎች ከዩኒቨርስቲ የሚማሩ ወጣት ተማሪዎች ያለ መሳሪያ ባዶ እጃቸውን ወጥተው በአለው መንግስት የዘር መከፋፈል በቃኝ ሳይል ዛሬ ደግሞ በጥይት እነኝን ወጣቶች በመረፍረፉ የእነኛን ልጆች ብሶት ለመካፈልና የእነኛን ልጆች መሰዋት ዛሬ እኛ ለመዘከር በስቴት ዲፓርትመንት አካባቢ በሚሰጡት ገንዘብ ኢትዮጵያን ወጣት ተማሪዎች እየተፈጁ መሆናቸውን ኢትዮጵያን ወጣት ተማሪዎች በአሁኑ ሰዓት በመላው ክፍለ ሀገር በኢትዮጵያ ውስጥ እየተንቀሳቀሱ ሰላማዊ የሆነ ተቃውሞ በሚያሰሙበት ጊዜ ያለው መንግስት ስርዓቱን ለመደበቅና ለመሸፈን አገሪቷ ላይ ያለውን የዲሞክራሲ እጦት፣ አገሪቷ ላይ ያለውን የሚዲያ የተቃዋሚ ድርጅቶች እንቅስቃሴ ለማፈንና ዲሞክራሲን ወደ ሀገራችን ላይ እንዳይወጣ በውጭ የሚረዳውን ገንዘብ ለመሸፈን እንደውም በቅርብ ጊዜ የውጭ ጉዳይ ተወካዩ ሚስተር ኬሪ ጸሐፊው ኢትዮጵያ ውስጥ ይገኙ ነበር። እሳቸው በሚገኙበት ጊዜ ይሄ ነገር ኢትዮጵያ ውስጥ መደረጉ ትልቅ አሳሳቢ ነው። ዛሬ እሳቸው ተመልሰው በሚመጡበት ጊዜ አገር ውስጥ ተሸፍኖ የነበረውን ያላወቁትን ነገር እኛ እዚህ ተገኝተን ለማሳሰብ እና በተቃውሞ ስም አገራችን ላይ የሚደርሰውን የዘር ማጽዳት ዘመቻ እንዲያቆም እርዳታቸውንም ይህን ተመልክተው በአግባቡ ኢትዮጵያ ለምትለማበት እንጂ ኢትዮጵያን ለማጥፋት ወጣቶቿን ለማስገደል እንዳይውል ያን ይህንን ለመከላከል በዛሬው ቀን እዚህ ቀርበን እንገኛለን። አመሰግናለሁ። የቪኦኤ ሬዲዮ ድምፅ ይህንን እድል ስለሰጠኝ እጅግ በጣም አመሰግናለሁ። ትንሽ ነገር ለማለት ለኢትዮጵያ ወገኖቼ፣ ዛሬም ነገም ተነጎዳም አንድ መሆን ነጻ ሊያወጣን ይችላልና፣ ሁላችንም በዘር በሃይማኖት ሳንለያይ፣ በአንድነት እጅ ለእጅ ተያይዘን አትሊስት አመራሩ ወደ ዲሞክራሲ የሚቀየርበትን መንገድ በጋራ እንሻላለሁ። በዘር በሃይማኖት የሚለያየን ኃይል አይኖርም። ኢትዮጵያ አንድነት ለዘላለም ኢትዮጵያ ትኑር ብዬ በዚሁ ንግግሬን ሰማለሁ በጣም አመሰግናለሁ። በሰልፉ ላይ አንድ ከአምቦ ከተማ በስልክ አግኝተናቸዋል ያሉ ሰው መልእክታቸው በቀጥታ በአስተርጓሚ ለሰልፈኞቹ ተሰምተዋል። ይሰማል ይሰማል። በውጭ ሀገር ያላችሁ ኢትዮጵያኖች በሙሉ በትንሹ ጻንስም አንድ የምንለምናችሁ ነገር አለ

ችግራችሁ ችግራችን ነው። ችግራችን ችግራችሁ ነው። በአምቦ የገደሏቸው ልጆቻችን፣ ደንቢዶሎ እየገደሉ ያሉ ልጆቻችን፣ እየቆራረጡ የሚጥሏቸው በየጥሻው የሚጥሏቸውን ምንም አድርገው በድለውም አይደለም መሪ በኢትዮጵያዊነታቸው መብታቸውን ስለጠየቁ ብቻ ነው። በወለጋ፣ በአሩሲ፣ በአዳማ፣ በሐረር፣ በባሌ፣ በጎንደር፣ በጎጃምም፣ በአፋር፣ በጋምቤላም ጭምር በኡጋዴን አንድ ባንድ እየነጣጠሉ የሚመቱን የሚገሉን ኢትዮጵያን በሙሉ ገለው እና ሕዝብ ባሪያ ለማድረግ ፈልገው ነው። በልማት ስም ዘር እያጠፉ ይገኛሉ። እነዚህ የፍቅር ጠላቶች የአንድነት ጠላቶች ነ በአሁኑ ሰዓት ለሁሉ የጋራ ጠላታችን ወያኔ እንጂ ሌላ ማንም አይደለም። ማ ያ የማስተላልፈው መልእክት አማራ ትግሬ፣ አማራ ትግሬ ኦሮሞ፣ ጉራጌ፣ ሱማሌ፣ ሽናሻል፣ ሱማሌ፣ አፋር፣ ጋምቤላ፣ ሳንባባል ኢትዮጵያ ኢትዮጵያን በሙሉ አንድና አንድ እጅ ለእጅ ተያይዘን እንነሳ። ከገጵ ቴ ይሄ ነው መልእክቴ። ከሀገር ቤት አመሰግናለሁ። ሰልፉ ላይ ከተሰሙት መፈክሮችና መዝሙሮች በተጨማሪ ሌሎችም ግጥሞች ተነበዋል። በማስከተል ትናንት በዜና ማሰራጫ እንደሰማችሁት ከሁሉ ሁሉ ሁሉም ያሳዝናል የአንድ ስምንት ዓመት ልጅ በአምቦ ጉደር የተገደላለ እሱን አስመልክቶ አንድ መታሰቢያ ግጥም የተገጠማለ ላንብ ብላችሁ ለአቡሽ ጉቱ ስሙ ነው ለአቡሽ ጉቱ ለስምንት ዓመቱ አቡሽ! የእኛ ትንሹ ልጅ የአምቦው ጨቅላ ያገርም ቡት የኢትዮጵያ ጢቃንኪያ ድጋንኬቲ ዲጋንኪያ እንደ እሸት እንደ ቀንበጥ የቀጠፉህ በጠራራ በፀያዩ በአደባባይ ይገለውጣሉ። ትንሹ ልጅ ጢቃንኪያ አቡሽ ጉቱ የአምቦ ልጅ የኢትዮጵያ ድጋንኬቲ ዲጋንኪያ ለዚህ ለጋ ለሰማዕቱ ለትንሹ ለአቡሹ ሐዘናችንን ፍቅራችንን በአንድ ላይ ለድምፅ አልባው ድምፁንለት እባካችሁ ለአንድ አፍታ እችሁለት። በሰልፉ ጣልቃ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የኢትዮጵያ ዴስክ ኦፊሰር ቨርኔል ትሪም ቦታው ድረስ መጥተው የተሰብሳቢዎቹን የጽሁፍ መልእክት ተቀብለዋል። በዚሁ ወቅት አስተባባሪዎቹ መልእክታቸውን በቃልም አስተላልፈዋል። and scores of students have been killed farmers have been killed eight-year-old boy has been killed when are you going to stop supporting this region? this brutal regime how long 23 years they have been killing and killing and nobody is holding them accountable and your dollars our taxpayers everybody is financing the, the regime this very regime that the u.s. supports well, we are outraged to say the least well, we've expressed our regret about the loss of life um, in Aromia region um, and, so, and, and we've expressed our condolences to the families and this is something that we're continuing to monitor very closely. Well, we're urging restraint. ኦሮሚያ ክልል ውስጥ በደረሰው የህይወት መጥፋት በጣም አዝነናል። ለተገደሉባቸው ቤተሰቦቻቸውም ሐዘናችንን ገልጸናል። ሁኔታውን በጣም በቅርብ እንከታተላለን። ትዕግስት እንዲኖራችሁም እንጠይቃለን። ንግግሮች፣ ውይይቶች እንዲቀጥሉ እናሳስባለን። ስለመጣችሁ እናመሰግናለን። መልእክታችሁም ለአመራሩ እንደሚደርስ አረጋግጥላችኋለሁ። የኢትዮጵያ መንግሥት በተፈጠረው ሁኔታ ማዘኑንና ሐዘኑንም ሰዎቻቸው ለተገደሉባቸው ቤተሰቦች በይፋ መግለጹን ማሳወቁና ምርመራ በአፋጣኝ ተከፍቶ ተጠያቂዎች እንደሚጠየቁ ሰሞኑን በተለያዩ አጋጣሚዎች መግለጹ ይታወቃል። And the last dinner, and the last dinner, and the horrible the dinner, eat a plate, and the dinner, eat a plate, and the dinner, eat a plate, and the dinner, eat a plate, and the dinner, eat a plate, and the dinner, eat a plate, Kidna, the lucky man, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the skinna, the जी जान अची हाल लॻा